ዘላለማዊ ሁሉን የምትችል ሁሉን የምታውቀው አምላካችን እግዚአብሔር በጌታችን በጌታ በኢየሱስ ክርስቶስ በኩል ወደ ታላቁ ዙፋን ፊት እንድንቀርብ ታላቁን አምላክ የሰማይና የምድሩን ፈጣሪ ስምህን እንድንጠራ በፊት እንድንሆን ይህን እድል እና ክብር ስለሰጠህን እናመሰግንሃለን። አንተ ታላቅ አምላክ ነህና ከፍ ከፍ እናደርግሃለን። አቤቱ በደላችንንና ኃጢአታችንን በመስቀል ላይ ለኛ ስለ ሞተው ስለ ጌታ ስለ ኢየሱስ ክርስቶስ ስትል ይቅር ብለህን በመካከላችን እንድትመላለስ በጌታ በመንፈስ ቅዱስ ኃይል እንድትጎበኘን እንድትባረከን፣ በእውነትና በጽድቅ እንድትመሰረተን ጊዜውንና ሰዓቱን ላንተ አሳልፈን እንሰጥሃለን። አቤቱ ተመስገን፣ ከፍ ከፍ በል፣ አምልኳችንን ተቀበል፣ በዚህም ክበር በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችንን እናመሰግናለን። የመጀመሪያው መዝሙራችን ቁጥር 13 ነው። ቁጥር 13 ነፍሴ ላንተ መዝሙር ታዜማለች። ጠዋት እዚህ ሲዘመር ነበር። አብረን እንዘምረዋለን። ቁጥር 13 ጌታምላኬ ምላኬ እንዴት እገረማለሁ የእጆችህን ፍጥረት ሳስብ፣ ነጐድጓድን ነጎድጓድን ስሰማ፣ ሳይኳ ክብትን በህዋህ ውስጥ ታየኝ ያንተ ሥልጣን። ነፍሴ ላንተ መዝሙር ታዜማለች ኃያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች። ኃያል ግሩም ታላቅ አምላክ። ጥቅጥቅ ባለው በደኑ ስመላለስ የወፎችን ዝማሬ ስሰማ ሳይ ወደታች ከፍካለው ተራራ ላይ ምንጩ ሲፈልቅ ነፋሱ ሽው ሲል ነፍሴ ላንተ መዝሙር ታዜማለች። ሃያል ግሩም! ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች። ሃያል ግሩም ታ ታላቅ አምላክ ሳስብ ሳለሁ አብ ለልጁ ሳይሳሳ እንደ ላከው ሊሞት በኔ ፋንታ በመስቀል ላይ በደሌን ተሸክሞ ተሰቃየ ስለኔ ኃጢአት ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ። ክርስቶስ ኢየሱስ በታላቅ ክብር መጥቶ ይዞኝ ሲሄድ ደስታዬ እንዴት ይሆን? እዚያም ለሱ በምስጋና ሰግዳለሁ። ለታላቁ ግሩም ሀያል አምላክ ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች ሀያል ግሩም ታላቅ አምላክ እግዚአብሔር አምላካችን የተመሰገነ ይሁን። ጥሩ ነው። የዘመር ነው መዝሙረ ዳዊት የመጀመሪያው መጽሐፍ ቅዱስ ንባባችን፣ መዝሙር 119 ከቁጥር 17 ጀምሮ ያሉትን ሁለት ስምንቶች ነው የማነበው። ቁጥር 17 እነዚህ ስምንት ስምንቶቹ በእንግሊዝኛ ዘ ኦክቴትስ ይባላሉ። ስምንቶቹ ስምንቶቹ በየአንዳንዱ የሂብሩ ፊደል ነው የተጻፉት እና ጋሜል እና ዳሌጥ በሚባለው የሂብሩ ፊደሎች ስር ነው ያሉት። ቁጥር 17 ለባሪያ መልካምን አድርግ እንዲኖርና ያንተን ቃል እንዲጠብቅ ከሕግህም አስደናቂ ነገሮችን እንዳይ የእኔን አይኖች ክፈት። እኔ በምድር እንግዳ ነኝ፣ ትእዛዝህን ከእኔ አትሰውር! ነፍሴ ያንተን ፍርዶች ሁል ጊዜ በመናፈቅ ዝላለች። ካንተ ትእዛዛት የሳቱትን የተረገሙትን ትዕቢተኞች ገስጽሃቸዋል። ያንተን ምስክርነቶች ጠብቅ ያለሁና ስድብንና ንቀትን ከእኔ አስወግድ። መኳንንቶችም ተቀምጠው በእኔ ላይ ተናገሩ፣ ባሪያ ግን ያንተን ስርዓቶች አሰላሰለ። ያንተ ምስክርነቶች ደግሞ ደስታዎቼ የእኔም መካሪዎች ናቸው። ዳሌጥ። ነፍሴ በአፈር ላይ ተጣበቀች፣ እንደ ቃልህ ሕያው አድርገኝ። መንገዶቼን ተናግሬያለሁ፣ አንተም ሰምተኸኛል። ያንተን ስርዓቶች አስተምረኝ። የትእዛዛቶችህን መንገድ እንዳስተውል አድርገኝ፣ እኔም ድንቅ ሥራዎችህን እናገራለሁ። ነፍሴ ከሐዘን የተነሳ ተዝለፈለፈች፣ እኔን እንዳንተ ቃል አበርታኝ። የውሸትን መንገድ ከእኔ አስወግድ በጸጋም ያንተን ሕግ ስጠኝ። የእውነትን መንገድ መርጫለሁ፣ ፍርዶችህን በፊቴ አስቀምጫለሁ። ካንተ ምስክርነቶች የተነሳ ተጣብቂያለሁ፣ አቤቱ እግዚአብሔር ሆይ አታሳፍረኝ። አንተ ልቤን ባሰፋኸው ጊዜ በአንተ ትእዛዞች መንገድ እሮጣለሁ። ይሄ ያነበብኩላችሁ የአምላካችን የሕያው እግዚአብሔር ቃል ነው። እግዚአብሔር አምላካችንን ስለ ቃሉ ንባብ እናመሰግነዋለን። አሁን ሁለተኛው መዝሙራችን ቁጥር 24 ነው። ቁጥር 24 አዲስ ዝማሬ እንዘምር። ቁጥር 24 በረኛቸው የታመኑ በመስኩ የተሰማሩ ዱካውን እየተከተሉ ለደህንነት የተጠሩ ከጨካኛው ሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሬ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሪ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ማቃችንን ቀዷአልና ጸጋውን አልብሶናልና ክብራችን ትዘምርለት። ፍቅሩ አጽናንቶናልና ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንንት አፍረዋልና ያደፈጡት ሊያጠቁን። አዲስ ዝማሪ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እና ሳርግ በእልልታ፣ አዲስ ዝማሪ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እና ሳርግ በእልልታ፣ በፍጹም ልብ እንዘምር፣ በአምላካችን ደስ ይበለን፣ እና ጨብጭብ እልል በል ለምንስ እንቆጥባለን በምስጋናችን ዝማሬ ምሽጉን እናፈርሳለን በመንፈሳዊ ጦር ዕቃ ድል በድል እንሄዳለን አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። እግዚአብሔር አምላካችን ስለ ዝማሬው የተመሰገነ ይሁን። አሁን የሁለተኛው የመጽሐፍ ቅዱስ ንባባችን አንደኛ ዮሐንስ ምዕራፍ አንድ ምዕራፍ ሁለት ይቅርታ፣ ከቁጥር አንድ እስከ አስራ አንድ ያለውን ነው የማነብላችሁ። እዚህ ስላይዱ ላይ ከቁጥር ሰባት እስከ አስራ አንድ ነው ያለው፣ ግን ከቁጥር አንድ ጀምሮ ብናነበው ያለፉትን ሳምንታት ሁሉ ማስታወስ እንችላለን። አንደኛ ዮሐንስ ምዕራፍ ሁለት። ልጆች ሆይ እናንተ ኃጢአትን እንዳታደርጉ እነዚህን ነገሮች ለእናንተ እጽፋለሁ። ማንም ሰው ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን ጻድቅ ኢየሱስ ክርስቶስ። እሱም ጻድቅ ኢየሱስ ክርስቶስ የኃጢአቶቻችን ማስተሰሪያ ነው፣ ለእኛም ብቻ አይደለም ለዓለሙ ሁሉ ኃጢአት ደግሞ እንጂ። የእሱን ትእዛዛት የምንጠብቅ ከሆነ እኛ በዚህ እሱን እንዳወቅ ነው እናውቃለን። እሱን አውቀዋለሁ የሚልና የእሱን ትእዛዛት የማይፈጽም እሱ ውሸታም ነው፣ እውነቱም በሱ ውስጥ የለም። ነገር ግን ማንም የእሱን ቃል ቢጠብቅ በሱ ውስጥ የእግዚአብሔር ፍቅር በእውነት ተፈጽሟል። በዚህም እኛ በእሱ እንዳለን እናውቃለን። በእሱ ውስጥ እኖራለሁ የሚል እሱ እርሱ እንደተመላለሰ ራሱም ደግሞ እንደዚሁ ሊመላለስ ይገባዋል። ወንድሞች ሆይ፣ እኔ ለእናንተ አዲስን ትእዛዝ አልጽፍም፣ ነገር ግን ከመጀመሪያ እናንተ የነበራችሁን አሮጌ ትእዛዝ እንጂ። አሮጌው ትእዛዝ ከመጀመሪያው ጀምሮ እናንተ የሰማችሁት ቃል ነው። እኔም እንደገና አዲስ ትእዛዝ ለእናንተ ጽፍላችኋለሁ፣ እሱም በእሱና በእናንተም እውነት። ምክንያቱም ጨለማው አልፏል፣ እውነተኛውም ብርሃን አሁን ይበራል። በብርሃን አለሁ የሚልና ወንድሙንም የሚጠላ እሱ እስካሁንም ድረስ እንኳ በጨለማ ውስጥ አለ። ወንድሙን የሚወድ እሱ በብርሃን ውስጥ ይኖራል፣ በእሱም ውስጥ ምንም የማሰናከያ ምክንያት የለም። ወንድሙን የሚጠላ እሱ ግን በጨለማ ውስጥ ነው፣ በጨለማም ውስጥ ይመላለሳል። ወዴትም እንደሚሄድ አያውቅም፣ ምክንያቱም ያ ጨለማ ዓይኖቹን አሳውሯቸዋልና። እግዚአብሔር አምላካችን ስለ ቅዱስ ቃሉ ንባብ የተመሰገነ ይሁን። ያነበብኩላችሁ እንደምታውቁት የአምላካችን የእግዚአብሔር ቅዱስ ቃል ነው። እግዚአብሔር ስለ ቃሉ ይመስገን። አሁን የማስታወቂያ ጊዜ ነው። ያው እንደምታውቁት ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሩብ ጉዳይ እንደዚህ አይነት የአምልኮ ጊዜ አለን። የቃሉን ቅዱስ ቃሉን በንባብ እንሰማለን፣ በዝማሬ እግዚአብሔርን እናመልከዋለን። ደግሞም በአምላካችን ፊት ቅዱስ ቃሉን ሲሰበክ እና በትምህርት እንሰማለን። እግዚአብሔር ስለዚህ የተመሰገነ ይሁን። ብዙዎች ወደዚህ እንዲመጡና በዚህ በእግዚአብሔር ቃል እግር ስር ቁጭ ብለው የእግዚአብሔርን እውነት እንዲማሩ መጸለይ፣ መጋበዝ ይኖርብናል። እግዚአብሔር አምላካችን ስለዚህ ይመስገን። ደብረ ብርሃኖች በጣም ደህና ናቸው። ያው ሰላምታ አቅርበዋል። ጥሩ እንቅስቃሴን ያላቸው ከዚህም ከቤተ ክርስቲያን ጥሩ ድጋፍ እየተደረገላቸው ነው። እግዚአብሔርን ስለዚህ እናመሰግናለን። ሰላምታቸውን ያው ለእናንተም ሁልጊዜ እናገራለሁ። እንጸልይላቸው። በስካለፈው የዛሬ ሁለት ሳምንት አርብ ድረስ ሰባ አምስት ሺህ ዶላር እዛ አካውንት እንዲቀመጥ ተደርጓል። ቦታ ለመግዛት ወደ እየተንደረደርን ነው። እግዚአብሔር እየተመሰገነ ይሁን። እንግዲህ አሁን ደግሞ በመስጠት የምናገለግልበት ጊዜ ነው። ወንድማችን ዴቪድ ወደዚህ መጥቶ በመስጠት እናገለግላለን። እንጸልያለን ቅዱስ እና ታላቂ ሆንክ ሁሉን የምትችል የሰማዩና የምድሩ ጌታ እግዚአብሔር አምላካችን ታላቅ ምረትና ቸርነት በዝቶ አሁን ደግሞ በታላቁ ዙፋን ፊት በመስጠት ልናገለግል ስንል አንገቶቻችንን ዝቅ አድርገን እያመሰገንንህ ስለሆነ እናመሰግንሃለን። አቤቱ ምስጋናችንን እንድትቀበል በከበረው መንፈስህ በመካከላችን አሁንም አምልኳችን እንድትቀበል በጌታ በኢየሱስ ክርስቶስ ስም እየተማጸንህ አሁን የምንሰጠውን የመስጠት አገልግሎት እንድትባርክ እንለምንሃለን። አቤቱ ጌታ ሆይ እዚህ መምጣት እና በዚህ በቃል መሰረት ከኛ ጋር መሆን ተገብቷቸው የሌሉትን ሁሉ በያሉበት በቸርነትና በምረት እንድታስባቸው በጌታ በኢየሱስ ስም እንለምንሃለን። አምላካችን እግዚአብሔር ከፍ ከፍ በል ክብር ሁሉ ለአንተ ይሁን። እጆችህን ዘርግተህ ባርከን፣ በጌታችን Jesus Christus. Amen. ኦሊቪያን፣ እግዚአብሔር ይባርካት። እግዚአብሔር ይባርክሽ። እግዚአብሔር ይመስገን። አሁን ቁጥር አራትን ከዘመርን በኋላ ወደ ቃሉ እንሄዳለን። ቁጥር አራት ወደ እግዚአብሔር ቤት እንሂድ ሲሉኝ ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ። ቃሉን እንስማ እንሂድ ሲሉኝ ደሳለኝ። አለኝ ናናን ጸልይ እንሂድ ሲሉኝ ደሳለኝ። ናና ናናን ዘምር እንሂድ ሲሉኝ ደሳለኝ። ደሳለኝ ይባርከኛል አውቃለሁ ያስተምረኛል፣ አምናለሁ። ሕይወቴ ለሱ ሰጣለሁ። ወደ እግዚአብሔር ቤት እንሄድ ሲሉኝ ደሳለኝ። ቃሉን እንስማ እንሄድ ሲሉኝ ደሳለኝ። ናና እንጸልይ እንሄድ ሲሉኝ ደሳለኝ። ናና እንዘምር እንሄድ ሲሉኝ ደሳለኝ ደሳለኝ። ቃሉን ሲሰጠኝ በላለሁ፣ መንፈሱን ቢያፈስ ጠጣለሁ፣ እንዲለውጠኝ እሻለሁ። ወደ እግዚአብሔር ቤት እንሄድ ሲሉኝ ደሳለኝ። ቃሉን እንስማ እንሄድ ሲሉኝ ደሳለኝ። ናና ንጸልይ እንሂድ ሲሉኝ ደስ አለኝ። ናና እንዘምር እንሂድ ሲሉኝ ደስ አለኝ ደስ አለኝ። ሸክሜን ሁሉ ወርዳለሁ፣ ኃጢአቴን እናዘዛለሁ፣ በእውነት ታድሼ ሄዳለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ አሉን እንስማ። እንሂድ ሲሉኝ ደሳለኝ አለኝ ና ና እንጸልይ። እንሂድ ሲሉኝ ደሳለኝ አለኝ ና ና እንዘምር። እንሂድ ሲሉኝ ደሳለኝ ደሳለኝ። እግዚአብሔር አምላካችን የተመሰገነ ይሁን። የአንደኛ ዮሐንስ መልእክትን በተከታታይ የተመለከትን ነው። በጣም አስደናቂ መልእክት ነው የአንደኛ ዮሐንስ መልእክት። የእግዚአብሔር ቃል በሙሉ አስደናቂ ነው። እና ዛሬ የምንመለከተው ከቁጥር ሰባት እስከ አስራ አንድ ያለውን ነው። ቅድም በንባብ ከሰማኑ ሶስተኛው ክፍል ነው እና በንባብ አሁንም ባሰማችሁ ጥሩ ነው። ከሰባት እስከ አስራ አንድ ያለውን ወንድሞች ሆይ እኔ ለእናንተ አዲስን ትዕዛዝ አልጽፍም ነገር ግን ከመጀመሪያ እናንተ የነበራችሁን አሮጌ ትእዛዝ እንጂ። አሮጌው ትእዛዝ ከመጀመሪያው ጀምሮ እናንተ የሰማችሁት ቃል ነው። እኔም እንደገና አዲስ ትእዛዝ ለእናንተ ጽፍላችኋለሁ፤ እሱም በእርሱና በእናንተም እውነት ነው። ምክንያቱም ጨለማው አልፏል፣ እውነተኛውም ብርሃን አሁን ይበራል። በብርሃን አለሁ የሚልና ወንድሙንም የሚጠላ እሱ እስካሁንም ድረስ እንኳ በጨለማ ውስጥ አለ ወንድሙን የሚወድ እሱ በብርሃን ውስጥ ይኖራል። በሱም ውስጥ ምንም የማሰናከያ ምክንያት የለም። ወንድሙን የሚጠላ እሱ ግን በጨለማ ውስጥ ነው፣ በጨለማም ውስጥ ይመላለሳል፣ ወዴትም እንደሚሄድ አያውቅም፣ ምክንያቱም ያ ጨለማ ዓይኖቹን አሳውሯቸዋልና ይላል። ይሄ ክፍል ልክ ሲጀምር ቁጥር ሰባት አዲስና አሮጌ ትዕዛዝ ብሎ ነው የሚጀምረው እንደ ተሰማችሁት ይሄ የዮሐንስ መልእክት በተከታታይ እያየነው ያለ መልእክት ነው ባለፈው ሳምንት ሁለት አይነት ነገሮች ከቁጥር ሶስት እስከ ስድስት አይተናል የጌታን ትእዛዝ የሚጠብቅ እና የማይጠብቁ ሰዎች እንዳሉ የጌታን ትእዛዝ የሚጠብቅ ሰው ምን አይነት ሰው እንደሆነ የጌታን ትእዛዝ ደግሞ የማይጠብቅ ሰው ምን አይነት ሰው እንደሆነ ተመልክተናል እና ዛሬ የምንመለከተው ከዛ እየወረደ ያለውን ሀሳብ ነው። በእርግጥ ራሱን የቻለ ክፍል ነው ይሄ። ዛሬ የምንመለከተው ከቁጥር ሰባት እስከ አስራ አንድ እኔ እንደምለው የዮሐንስ መልእክት ደጋግሜ ብያለው ዮሐንስ አምስት መጽሐፎች ጽፏል። ዮሐንስ ወንጌል፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ዮሐንስ ራዕይ እና ይሄ የዮሐንስ መልእክት የአንደኛው መልእክት ሁለተኛውም ሶስተኛውም በጣም ተግባራዊ የክርስትና ትምህርት ያለበት መልእክት ነው እና ክርስትናን እንዴት ነው እየኖርን ያለ ነው ኑሯችን በእግዚአብሔር ቃል መሰረት ነው ወይ ካልሆነ በአስቸኳይ እና ቶሎ እንድንመለስ የሚናገር መልእክት ነው በእርግጥ የዮሐንስ መልእክት አይደለም የመንፈስ ቅዱስ መልእክት ነው አሁን መጽሐፍ ቅዱሳችንን ስናይ የጻፉትን ሰዎች ከሌና ከሌ እንላለን እንጂ መልእክቱን ግን የተናገረው ራሱ ሕያው እግዚአብሔር ጌታ መንፈስ ቅዱስ ነው። ስለዚህ ትምህርቶቹ ራሳችንን እንድንፈትሽ፣ ራሳችንን እንድንመረምር የያዙ መልእክቶች ናቸውና ለክርስትና ደግሞ ራስን ከመመርመር በላይ የሚጠቅም ነገር የለም። ምክንያቱም ራሳችንን ብንመረምር ከወዴት እንደወደቅንና በምን አይነት ሁኔታ ላይ አይተን ወደ እውነቱ እንድንመለስ በከፍተኛ ገዛ ከእግዚአብሔር እናገኛለን። ስለዚህ የመጀመሪያው ነጥቤ በዚህ መልእክት ውስጥ ርእሴ አሮጌውና አዲሱ ትእዛዝ የሚል ነው። የመጀመሪያው ነጥቤ የአሮጌው ትእዛዝ መግለጫ ምን እንደሚመስል ለእናንተ ማሳየት ነው። እዚህ ጋ ሐዋርያው ሲናገር ወንድሞች ሆይ እኔ ለእናንተ አዲስን ትእዛዝ አልጽፍም። የምጽፍላችሁ ትእዛዝ አዲስ አይደለም፣ አሮጌ ነው፣ ድሮ የነበረ ነው ብሎ የአሮጌውን ትእዛዝ መግለጫ ሲሰጥ ነው የምንመለከተው። እና ይሄ አሮጌውን ትእዛዝ ሲናገር ከመጀመሪያ ጀምሮ እናንተ የሰማችሁት ቃል ነው ብሎ ነው የሚናገረው። እና አዲስ ነገር አይደለም የምናገረው የሰማችሁትን ነገር ነው። እኔ በቅርቡ ለሆኑ ሰዎች እንዲህ ብዬ ተናግሬያለሁ። እግር መራመድ ሰው ሰው ሊያስተምረው ይችላል? አይችልም። አንድ ጊዜ መራመድ ከጀመርን ጀምሮ ማንም ሰው እንደዚህ አድርገ ተራመድ፣ እንደዚህ አድርገ ተራመድ አይለንም። እግራችን እራሱ ምን ያደርጋል? ይራመዳል። ልክ የክርስትናን ህይወት የእግዚአብሔርን ቃል ስንመለከት አንዳንድ ጊዜ ልንነገር የማይገቡ ነገሮች አሉ፣ የምናውቃቸው ነገሮች ግን እንደምናቃቸው ነገሮች ስለማንኖርባቸው እንደገና እንደገና እንድንታወስ እግዚአብሔር ሲፈቅድ ታያላቸው። አሁን እዚህም ላይ የምታዩት እንደዚህ ነው። ድሮ የሰማችሁት ቃል ነው ይሄ አሮጌው ትዕዛዝ እና አዲስ አይደለም፣ ይሄ አሮጌ ነው እያለ ይናገራቸዋል ለአማኞች። ይሄ አሮጌው ትዕዛዝ ደግሞም አሁን እንደገና አዲስ ተብሎ የተጻፈው የእግዚአብሔርን ሕግ የሚያሳስብና የእግዚአብሔር ሕግ ለእኛ እንደተሰጠን የሚናገር ነው። ትዕዛዙ ድሮ ከእግዚአብሔር የመነጨና ለሰው ልጆች የተሰጠ ነው። ስለዚህ አሮጌ ትዕዛዝ ነው የተባለው፣ ከመጀመሪያ ጀምሮ የነበረ ትዕዛዝ እንደሆነ ልናስብ ይገባል። አንዳንድ ሰዎች ይሄ አሮጌው ትዕዛዝ እና አዲስ ትዕዛዝ የሚለውን ሲሰሙ በየእግዚአብሔርን ቃል ወይም የመጽሐፍ ቅዱስን ክፍል የድሮ መጽሐፍና አዲስ መጽሐፍ ወይም ብሉይ ኪዳንና አዲስ ኪዳን ለማለት ፈልጎ ነው ብለው የሚያስቡ ሰዎች አሉ። እንደዛ አይደለም። እያለ ያለው አሮጌ ትዕዛዝ ድሮ የሰማችሁት ነው፣ አሁን ደግሞ የምነግራችሁ አዲስ ትዕዛዝ ነው። ያንኑ አዲስ አሮጌውን ነገር ነው አሁንም በአዲስ መልክ እማቀርብላችሁ እያለ ነው እንጂ የብሉይ ኪዳንና የአዲስ ኪዳን ጉዳይ ወይም የመለያየት ጉዳይ አይደለም። ግን ትእዛዙ ምንድን ነው? አሁን አውዱን በሙሉ ስትመለከቱ ትእዛዙ የፍቅር ትእዛዝ ነው። እግዚአብሔር እኔና እናንተን እንዴት እንደወደደ፣ እግዚአብሔርን ወደን እኔና እናንተ ደግሞ እግዚአብሔርን በማክበር እንዴት መኖር እንደሚገባን እግዚአብሔርን ብቻ አይደለም እግዚአብሔርን የምንወድ ከሆነ ሰዎችን ሁሉ ደግሞ መውደድ እንዳለብን የሚያሳስብ ትዕዛዝ ነው። እኔ ዚህ ነጥቦቼ ላይ ይሄ የፍቅር ትዕዛዝ ከሰው ተፈጥሮ ጋር አብሮ ያለና የሚኖር ነው። መጀመሪያም እግዚአብሔር ሰዎችን ሲፈጥር በውስጣችን ያስቀመጠው ነገር ሁላችንም እርስ በርሳችን እንድንዋደድ ነው። ሰዎች ነን፣ እንድንዋደድ ነው የታቀደው ቅድ አንዳችን ለሌላችን ፍቅር ልናሳይ፣ መከባበር ልናሳይ፣ መዋደድ ልናሳይ ነው የታቀዱ ከፍጥረት ጀምሮ አሁን ለምሳሌ አንዳንድ ጥቅሶችን ማየት ትችላላችሁ። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያት ሥራ ምዕራፍ 17 በሙሉ ስታነቡ ከተወሰነ ቁጥር በኋላ ጳውሎስ በማርስ ተራራ በሚባል የአቴንስ ከተማ ክፍል ውስጥ ተራራ ላይ ቆሞ ለፈላስፎች ተሰብስበው የፒኩሪያንስና ስቶኪያንስ የሚባሉ ፈላስፎች ተሰብስበው ለነሱ የሰበከበት ክፍል ላይ ጳውሎስ ለነዚህ ለግሪክ ፈላስፎች ምንድነው ያላቸው? እኔና እናንተ የሰው ልጆች በሙሉ ከአንድ ደም ነው የተፈጠር ነው ብሎ ሲናገራቸው ታያላችሁ። ይሄ ቀጥተኛው ትርጉም ከአንድ ደም ነው። የግሪኩ ከአንድ ደም ነው ስለሚል እዚህ አምሳ አራቱ እና ሌሎች ትርጉሞች ላይ ከአንድ ሰው ነው የተፈጠር ነው የሚል ሀሳብ አለ። ግን እኛ ሁላችንም ከአንድ ደም ነው የመጣ ነው። እግዚአብሔር እግዚአብሔር ነው የፈጠረን በአስደናቂ አሰራሩ። ስለዚህ ሁላችንም ወደኋላ ዘራችን ሄዶ ሄዶ ሄዶ እየቆጠርን ብንሄድ ብንሄድ መጨረሻ ላይ ስንደርስ አዳም ጋር ነው የምንመጣ። ሁላችንም የአዳም ልጆች ነን። የአንድ ሰው ልጆች ነን። ምናልባት ይህንም በደንብ ለማየት ሉቃስ ወንጌል ምዕራፍ ሶስትን ማየት ትችላላችሁ። ሉቃስ ወንጌል ምዕራፍ ሶስት ከማቴዎስ ምዕራፍ አንድ የተለየ የጌታ የኢየሱስ ክርስቶስ የዘር ሀረግ አለ። ሉቃስ ወንጌል ከእግዚአብሔር ወይም ከአብርሃም ጀምሮ አይደለም። ወደታች የሚመጣው ከጌታ ከኢየሱስ በተለይ ከማርያም ዘር ጀምሮ ወደ አዳም ነው የሄደው እና ሄዶ ሄዶ የአዳም ልጅ ይልና የእግዚአብሔር ልጅ ብሎ ይናገራል። ሁላችንም ሄደን ሄደን የማን ልጆች ነን? የአዳም ልጅ ደግሞ ፈጠረ። ማን ነው? እግዚአብሔር ነው። ስለዚህ ሁላችንም አንድ የእግዚአብሔር ቤተሰብ አባላት ተደርገን እንድንተያይ እግዚአብሔር ይፈልጋል። ግን ሌላም ሀሳብ አለ። እኛ አንድ ከእግዚአብሔር የተፈጠርን ነን እንጂ ሁለተኛው ስላይድ ላይ ብንመጣ ይህንኑ ሀሳብ የሚያብራራ አለው። እኛ ሁላችንም በአዳምና በሔዋን ውስጥ በኃጢአት የወደቅን እና ደግሞ ክርስቲያኖች የሆንን ከኃጢአት ከወደቅንበት ቦታ ወደ እግዚአብሔር በክርስቶስ ኢየሱስ የተመለስን ሰዎች ነን። ስለዚህ ሁላችንም አንድ አይነት ነን ማለት ነው። እንዳውም አንድ ተስፋ ተካፋዮች ነን። ልዩ ልዩ የሆን ሰዎች በመሲሁ በጌታ በኢየሱስ ክርስቶስ አንድ ተስፋ አንድ የዘላለም መንግስት እንድንወርስ ተሰጥተናል፣ ተጠርተናል። ስለዚህ ይሄ የመጀመሪያው ህግ እኛ ሁላችንንም የሚያካትት ሰዎች ሰዎችን እንደ እግዚአብሔር ቃል መውደድ እንዳለብን የሚጠቅስ አሮጌ ህግ ነው። የመጀመሪያው ህግ ነው። በእርግጥ ይህንን ህግ ስንመለከት ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ላይ አንድ ህግ አዋቂ ጠይቆት የመለሰውን መልስ ማሰብ ይገባናል። አንድ ህግ አዋቂ ጌታ ኢየሱስ ክርስቶስ ልክ ተይዞ ሊሰቀል አካባቢ እየተንደረደረ እያለ መጥቶ አንድ ህግ አዋቂ ጠየቀው። ሀብታም ሰው ነው፣ ህግ አዋቂ ነው። ለመሆኑ ከህግ ትልቁና የሚበልጠው የተሻለ የሚባለው የትኛው ነው ብሎ ጌታ ኢየሱስን ጠየቀው። ጌታ ኢየሱስ ከህግ የተሻለው እና ወይም ከሁሉም ህግ የሚበልጠው አንድ ነው አለው። ያም እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ፣ በአራት የህይወት አቅጣጫ ውደድ የሚለው ነው አለና ይሄ ነው የመጀመሪያው። ግን ሁለተኛው አለና ጌታ ኢየሱስ ጎረቤትህን ምን አድርግ? ውደድ። ይሄ ጎረቤት የሚለው ቃል በሌሎች ትርጉሞች ላይ ባልንጀራህን ተብሎ ነው የተተረጎመው። ግን ቀጥተኛ ትርጉሙ ጎረቤት ነው። ጎረቤት ማለት ምን ማለት ነው? ማንኛውም ሰው በመንገድ ላይ የምታገኘው ማንኛውም ሰው በአካባቢ ያለ ማንኛውም ሰው ማለት ነው። ያለ ዘር፣ ያለ ቋንቋ፣ ያለ ነገድ ሰው የተባለውን ሁሉ ውደድ ነው። እዚህ ጋር እኔ አንድ ማሳሰቢያ መናገር እፈልጋለሁ። እግዚአብሔርን በእውነት የሚወድ ሰው፣ እግዚአብሔርን በእውነት እወዳለሁ የሚል ሰው ያለምንም ጥርጥር ጎረቤቱን ይወዳል፣ ሌላውን ሰው ይወዳል። እግዚአብሔርን የማይወድ ሰው ሰው ሊወድ አይችልም። ይሄ ይሄ ሎጂካል ነው። አምላክህን እግዚአብሔርን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሁለመና ውደድ ብሎ ተናግሮ ቀጥሎ ደግሞ ጎረቤትህን እንደማን ውደድ ነው እንደ እሚለው እንደ ራስ ውደድ። ስለዚህ ይሄ የመጀመሪያው ሕግ እንደሆነ አሮጌ ተብሎ የተጠቀሰ ግን አሁንም አሁንም የሚሰራ ሕግ እንደሆነ እንድናስብ የዮሐንስ መልእክት ላይ ተጽፎልናል። ወደ ሁለተኛው ነጥቤ የሚቀጥለው ጋር ስመጣ የአዲሱ ትእዛዝ መግለጫ፣ አሁን እንግዲህ ቃሉን እንደምታዩት ቁጥር ስምንት ላይ እኔም እንደገና አዲስ ትእዛዝ ለእናንተ ጽፍላችኋለሁ፣ እሱም በእሱና በእናንተም እውነት ነው። ምክንያቱም ጨለማው አልፏል፣ እውነተኛውም ብርሃን አሁን ይበራል ይላል። አሁን የምጽፍላችሁ አዲስ ትእዛዝ አይደለም፣ አሮጌ ትእዛዝ ነው ብሎ አሮጌው ትእዛዝ ምን እንደሚመስል እንድናይ ካደረገ በኋላ አሁን እንደገና አዲስ ትእዛዝ እጽፍላችኋለሁ። ይሄ ትእዛዝ ደግሞ ምንድን ነው? በሱና በእናንተ እውነት ነው። እኔ መቼም መጽሐፍ ቅዱስ ላይ በጣም የሚደንቁኝ የሚደንቁኝ ነገሮች አሉ። እዚህ ጋ በጣም የሚያስደንቅ ነገር እንድታዩ ያስፈልጋል። ሁለት ነገሮችን ሐዋርያው አዲስ ትእዛዝ ለእናንተ ጽፋለሁ ብሎ አዲስ ትእዛዝ የሚጻፍላችሁ ትእዛዝ ምን አይነት ነው ብሎ ነው የተናገረው። በእሱና በእናንተ እውነት የሆነ ነው። ሁለት ነገር ነው። ይሄ አዲሱ ትእዛዝ ለአዲሱ ማህበረሰብ የተሰጠ ትእዛዝ ነው ማለት አዲሱ ማህበረሰብ የምለው በጌታ በኢየሱስ ክርስቶስ እምነት ከእግዚአብሔር ጋር ታርቆ እግዚአብሔር አባቴ፣ እግዚአብሔር አምላኬ፣ እግዚአብሔር ንጉሴ የሚሉ ሰዎች ሊኖሩበት የተገባ ትእዛዝ ነው። ማለት ለክርስቲያኖች የተሰጠ ትእዛዝ ነው። በጌታ በኢየሱስ ክርስቶስ የመስቀል ስራ ከእግዚአብሔር ጋር ታርቀን የእግዚአብሔር መንግሥት ወራሾች እንድንሆን ለእኛ ለተደረግን ለእኛ የተሰጠ ትእዛዝ ነው። አዲሱ ትእዛዝ የእኛ መኖሪያ ነው። አዲሱ ትእዛዝ በጣም የሚገርም ነው። እዚህ ቁጥር ስምንት ላይ ሲናገር ምን አይነት መሆኑን ሲናገር በሁለት ነጥብ ነው የተናገረው። እሱም ይሄ አዲሱ ትእዛዝ በእሱና በእናንተ እውነት ነው ብሎ አንደኛ በእርሱ እውነት ነው። አሁን አዲሱ ትእዛዝ እግዚአብሔር እኛን እንደወደደን እኛ እርስ በርሳችን እንድንዋደድ የሚናገር ነው። ወንድሞቹን እኛ ወንድሞች የተባለበት የመጽሐፍ ቅዱስ ክፍል ሁሉ ላይ እህቶችም አለበት ሴቶችም አለበት ወንዶች ብቻ አይደለም። ስለዚህ ወንድሞችን እንድንወድ እርስ በርሳችን እንድንወድ የተሰጠ ትእዛዝ ነው ግን ይሄ ትእዛዝ በሁለት መልክ ነው እዚጋ የተገለጠው አንደኛ በሱ እውነት ነበረ ሁለተኛ በእናንተም እውነት ነበረ ነው የሚለው አሁን ቁጥር ስምንትን ስታዩ ይህንን ነው የሚያሳየው ተመልከቱ ቁጥር ስምንትን እንደገና ላንብበው እኔም እንደገና አዲስ ትእዛዝ ለእናንተ ጽፍላችኋለሁ እርሱም ይሄ አዲሱ ትእዛዝ በእርሱ በጌታ በኢየሱስ ሁለተኛ በእናንተም እውነት ነው በአማኞች ብሎ ነው የተናገረውና ሁለት ነገሮችን ማየት አስፈላጊ ነው። አንደኛ በሱ እውነት ነው ማለት ምን ማለት ነው? በቅድሚያ ይሄ አዲሱ ትእዛዝ እኛ እርስ በርስ ተዋደዱ፣ ተፋቀሩ የሚለው ትእዛዝ በጌታ በኢየሱስ ክርስቶስ ውስጥ በተግባር የተኖረ ሕይወት ነው ብሎ ነው የሚያሳስበን። አሁን ጌታ ኢየሱስ ክርስቶስን ጥቂት ልናይ ይገባል የእምነታችን ጀማሪ እና ራስ የእምነታችን አስተማሪ ደግሞም በመስቀል ላይ ራሱን ሰጥቶ ለእኛ የሞተው ጌታ ኢየሱስ ነው በጌታ በኢየሱስ ክርስቶስ ውስጥ የእግዚአብሔር ፍቅር በተትረፈረፈ መልኩ ተገልጧል እኛን ወዶ በቀራኒው መስቀል ላይ ለእኛ ህይወቱን ሰጥቶናል አሁን እዚ ጋ ጥቂት ጥቅሶች አስቀምጫለሁ በሱ ውስጥ እውነት ነበር። ይሄ አዲሱ ትእዛዝ እሱ የኖረው ትእዛዝ ነው የሚለውን ነገር ሳሳያችሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 እና 13ም በማንበብ ነው። ተመልከቱ፣ ጌታ ኢየሱስ በመስቀል ላይ ሊሰቀል ጥቂት ሰዓቶች ሲቀሩት የተናገረው ቃል ነው። ምንድን ያለው? እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ የእኔ ትእዛዝ ይሄ ነው ብሎ ነው የተናገረው። ተመልከቱ እኔ ወድጃችኋለሁ እና፣ እኔ እንደወደድኳችሁ ልክ እኔ እንደወደድኳችሁ እናንተ ደግሞ እርስ በርስ እንድትታዘዙ እንድትዋደዱ የእኔ ትእዛዝ ይሄ ነው። ሌላ ትእዛዝ አይደለም። የእኔ ትእዛዝ እርስ በርሳችሁ ተዋደዱ ነው። በኋላ አንዳንድ ነገሮችን እናገራለሁ። ቁጥር 13 ላይ ሲመጣ ግን ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም ሰው የለውም ብሎ ይሄ የፍቅር ሁሉ ከፍተኛ ጣራ ነው። ማን ነው ለሰው ነፍሱን እሞትልሃለሁ፣ ሞት ልሻለሁ ብሎ የሚሰጥ? ድሮ ቅዳሜ ቅዳሜ አንድ የሚነገር ድራማ፣ የሬዲዮ ድራማ እሰማ ነበር እና ቅዳሜ ቅዳሜ ከሰዓት በኋላ የሚነገር ድራማ ነው እና እዛ ድራማ ላይ አንድ የሚገርም ነገር ተጽፎ ሲነገር ሰምቻለሁ፣ አልረሳውም። እና ድራማው ላይ ምን ነበር የሚባለው? ሁለት የሚዋደዱ ወንድና ሴት አብረው ይጫወታሉ እና ቤት ውስጥ ይጫወታሉ እና እኔ ወድሻለሁ እሷም ደግሞ እኔ የምወድሃለሁ ትላለች ትላለች። እኔ በጣም ነው የምወድሽ ከአንቺ በላይ ነው የምወድሽ ይላል። እሷ ደግሞ እኔም ከአንተ በላይ ነው የምወድህ እኔ በጣም ወድሃለሁ እያሉ እየተነጋገሩ ድንገት አንድ ነገር ተከሰተ። ሰምታችሁ ሊሆን ይችላል። ተንኳኳና አንድ ሰው በሩ ውስጥ በሩን በርግዶ ገባ። እና ሽጉጥ ይዟል። ማንን ማንን ልግደል ማንን ልግደል ብሎ አንዴ ወደ ሷ አንዴ ወደ እሷ ሽጉጡን ማነጣጠር ጀመረ። ከዛ ያ ካንቺ በፊት ልሙት ይል የነበረ ሰው ረ ቀጠሯለኝ ረ እንደዚህ አይነት ነገር አለኝ ማለት ጀመረ። ደግሞ ወደ እሷ ዞር ሲያደርጉ ረ እናቴን ገና አላየውም እናቴ ጋር እንደዚህ አይነት ነገር ተነጋግሬያለሁ ማለት ጀመረች። እንደዛ እንደዛ አይነት ነገር በጣም ያስቃል፣ ድራማታይ ሲያደርጉት እነሱ እና ሰዎች ለሰዎች ለመሞት እንወዳቸዋለን ለሚሉት እንኳን ይከብዳቸዋል። ግን ጌታ ኢየሱስ የፍቅር ከፍተኛው ጣሪያ በእኔ ነው የተገለጠው። ራሴን እስከ መስጠት ድረስ ነው እናንተን የወደድኳችሁ። ሞት ፊት ለፊት መጥቶ ጌታ ኢየሱስ ራሱን አሳልፎ ለእኛ ሞቶልናል እና ይሄ ይሄ በሱ ውስጥ የነበረ ነው። በሱ ውስጥ እውነት ነው የተባለው የጌታ ኢየሱስ ክርስቶስ ፍቅር ነው። እዚህ የአዲሱ ትእዛዝ መግለጫ የሚቀጥለው ነጥቤ ላይ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ አምስት ላይ ሁለት ነጥቦች ላይ ይሄ ከፍተኛ ፍቅር እንደሆነ ሲናገር ታያላችሁ። ቁጥር ስምንት ነገር ግን ገና ኃጢአተኞች እንደነበርን ክርስቶስ ለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል ብሎ ጌታ ኢየሱስ በመስቀል ላይ የሞተው እግዚአብሔር እኛም በጣም በጣም በጣም ስለሚወደድ ነው የሚል ሀሳብ ነው። ግን ምን አይነት ሰዎች ነን የተወደድነው? ዘረጥሮዎች በጣም የተማርን፣ በጣም ውቦች፣ በጣም ጠቃሚዎች? ኖ በጣም ኃጢአተኞች እንደነበርን ነው የሞተልን ነው የሚለው ቁጥር አስር ላይ ደግሞ ስትመጡ፣ እኛም ጠላቶች በነበርንበት ጊዜ ከእግዚአብሔር ጋር በራሱ ልጅ ሞት ታርቀናል። ከዚህም በላይ ታርቀንም በሱ ሕይወት እንድናለን። ሐዋርያው ቅዱስ ጳውሎስ ስለ ጌታ ኢየሱስ ክርስቶስ የገባውን ነገር ስታዩ እኛን እኮ እግዚአብሔር በራሱ ልጅ አስታረቀን። ምኖች በነበርንበት ጊዜ ነው? ጠላቶቹ በነበርንበት ጊዜ ነው። ሁለት ነገሮች፣ ኃጢአተኞች እያለን ወደደን፣ ጠላቶቹ እያለን ወደደን። ስለዚህ በጌታ በኢየሱስ ውስጥ ያለው ፍቅር አሁን ዮሐንስ የሚናገረው ይሄ አዲሱ ትእዛዝ የምነግራችሁ አዲሱ ትእዛዝ እርስ በርሳችሁ ተዋደዱ የሚለው አዲሱ ትእዛዝ በክርስቶስ ኢየሱስ ውስጥ የነበረና እሱ የኖረበት ትእዛዝ ነው ነው የሚለው። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ ቅድም ምዕራፍ 15 ነው ያነበብኩላችሁ። እዚህ ስላይዱ ላይ እንደምታዩት ቁጥር 34 እና 35 ላይ እንዲህ የሚል ቃል ተናግሯል። ተይዞ ሊሰቀል ጥቂት ሰዓታት ሲቀሩት እና እኔ ያለ አዲስ ትእዛዝን እሰጣችኋለሁ። ያም እናንተ እርስ በርሳችሁ እንድትዋደዱ ነው። እኔ እንደወደድኳችሁ እናንተም ደግሞ እርስ በርሳችሁ ተዋደዱ። አያችሁ? ደግሞ ደግሞ ነው ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እናንተም እርስ በርሳችሁ እንድትዋደዱ ይሄ ትእዛዝ እሰጥቻችኋለሁ። እዚህ ላይ ደግሞ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ። ቁጥር 35 ላይ ሲመጣ እናንተ እርስ በርሳችሁ ፍቅር ቢኖራችሁ በዚህ ሰዎች ሁሉ እኔ እናንተ፣ ይቅርታ፣ እናንተ የእኔ ደቀ መዛሙርት እንደሆናችሁ ያውቃሉ። ታያላችሁ፣ ጌታ ኢየሱስ ክርስቶስ ይኖርበት የነበረው ሕይወት የፍቅር ሕይወት ነው። ጌታ ኢየሱስ ክርስቶስ ወዶናል፣ አፍቅሮናል። የፍቅር ሕይወት በሱ ውስጥ ነበረ የኖረበትን ትእዛዝ ነው። አሁንም አሁንም በመንግስተ ሰማይ በአብዘንድ ቁጭ ብሎ፣ በቀኙ ቁጭ ብሎ የሚኖርበትን ትእዛዝ ነው። ጌታ ኢየሱስ ክርስቶስ ለእኛ የሰጠን ይሄ ነው አዲስ ትእዛዝ፣ ግን ድሮም የነበረ ትእዛዝ ነው። ይህንን የአዲሱን ትእዛዝ መግለጫ የሚቀጥለው ስላይድ ላይ ሶስት ስላይድ ላይ ነው ያስቀመጥኩት ስንመጣ ሁለተኛውን ክፍል እንድናይ ያስችለናል። ለብዬ ያስቀመጥኩት አናቱ ላይ በእናንተም እውነት ነው ተመልከቱ ይሄ ትዕዛዝ አለና፣ ዮሐንስ በእርሱ ማለትም በክርስቶስ ኢየሱስ፣ ደግሞም በማ በእናንተ ማለትም በእኛ በአማኞች እውነት ነው። በሱ ውስጥ እውነት ነው የሚለውን ነገር በሱ ውስጥ ፍቅር ነበር። በመስቀል ላይ እንዲሞትልን ያደረገው ፍቅሩ ነው ጌታ ኢየሱስ እኛን ወደናል። አሁንም አሁንም በአብዘንድ ቁጭ ብሎ ምዕራፍ ሁለት ቁጥር አንድ እና ሁለትን ባለፈው አስራ አምስት ቀን ተመልክተናል። በአብዘንድ ጠበቃ ሆኖ አሁንም የሚማልድልን የሆነው ያ ያስቻለው ያ ፍቅሩ ነው የሚለውን ነገር እንድናይ ግን ልክ እንደዚሁ እንደ ክርስቶስ ኢየሱስ ይህ ፍቅር በውስጣችን እንዲኖር እግዚአብሔር እንደሚፈልግ ነው። በእናንተም እውነት ነው፣ በሱ ውስጥ እውነት ነው አማኞች እርስ በርሳችን እንድንዋደድ የእግዚአብሔር ቃል እና የእግዚአብሔር ትዕዛዝ ያዘናል። በእኛ ውስጥ የእግዚአብሔር ፍቅር እርስ በርስ መዋደድ እንዲሰራ የእግዚአብሔር ቃል ያዘናል። በዚህ በመጨረሻው ዘመን የመጨረሻው ዘመን ምልክቶች ይሆናሉ ከሚባሉ ምልክቶች አንዱ ጌታ ኢየሱስ ሊመጣ ሲል አንዱ በአማኞችም በዓለም ዙሪያ ሁሉ የፍቅር መቀዝቀዝ ነው። ሰዎች ፍቅራቸው ይቀዘቅዛል በተለያየ መንገድ በተለያየ ምክንያት ዝም ብለው ይኮራረፋሉ፣ ዝም ብለው ይቀያየማሉ። ያለ ምክንያት ሰዎች የሚጣሉበት ዘመን ነው ያለ ነው። እንደዛ አይነት ነገር በህይወታችን እንዳይሰራ ነው የእግዚአብሔር ቃል እርስ በርሳችሁ ተዋደዱ። ይሄ አዲሱ ትዕዛዝ እርስ በርስ መዋደድ ነው በእናንተ ውስጥ ልክ በክርስቶስ ይሰራ እንደነበረ በእኛ ውስጥ እንዲሰራ ነው። ይሄ በጣም አስፈላጊ ነው። ሰዎች ወደ ጌታ ኢየሱስ ሊመጡ የሚችሉት የወንጌል ብርሃን በውስጣችን የሚበራው ልክ እንደ እግዚአብሔር ቃል እኛም እርስ በርስ በመዋደድ በምንኖርበት ጊዜ ነው። ግን እዚህ ላይ እኔ አዲሱ ትእዛዝ የሚሰራበትን ምክንያት ሐዋርያው ዮሐንስ በመንፈስ ቅዱስ ሆኖ ከተናገረው ነገር ሁለት ምክንያቶችን እናገራለሁ። ምክንያቱ ምንድን ነው? ብሎ ሐዋርያው ዮሐንስ ምንድን ያለው? እኔም እንደገና አዲስ ትእዛዝ ጽፍላችኋለሁ። እሱም በሱ በጌታ በኢየሱስ በእናንተም እውነት ነው፣ የሚሰራ ነው። በጌታ በኢየሱስ ሰርቷል፣ እስከ መስቀል ሞት ድረስ፣ አሁንም እስከ መማለድ ድረስ። በእናንተም መስራት አለበት። በአንድነት በፍቅር ተያይዛችሁ፣ እግዚአብሔርን በማክበር ለዓለም ሁሉ ወንጌልን ለማድረስ በእናንተም መስራት አለበት። ለምን? ምክንያቱም ጨለማው አልፏል፣ እውነተኛው ብርሃን አሁን ይበራል። ታያላችሁ ሁለት ነገሮችን ይናገራል። የመጀመሪያው ጨለማው አልፏል። ጨለማው ምንድን ነው? ይሄ በኃጢአት ውስጥ የነበርንበት የህይወት ልምምድ ነው። ጨለማው የነበርንበት እውርነት፣ የነበርንበት አለማየት፣ የነበርንበት አለማወቅ፣ የነበርንበት በስማ በለው መኖር ህይወትን ነው። ጨለማው አልፏል የሚለው በጨለማ ውስጥ በነበርንበት ጊዜ በጨለማ ያሉትን ምን ማድረግ አለብኝ? ምን ይሻላል? ብለን ለኑሮና ለህይወት ጥያቄ የሄድንበት ሳናውቅና ሳናስተውል ታውረን ወደ ሲኦል እየተመራን የነበርንበት ህይወት ነው ጨለማው አለና ዮሐንስ ምን ሆኗል? አልፏል። ጨለማው ያ በድንግዝግዝ ባለማስተዋል በድንቁርና ባለማወቅ የምንኖርበት ጊዜ አልፏል። ይሄንን ይሄ ይሄ የዮሐንስ መልእክት እዚህ ጋር ሲናገር የብሉይ ኪዳንም የአዲስ ኪዳንም መሰረት አለው። ኢሳያስ ዘጠኝ ላይ በቅርብ ቀን ሰብኬ ዋለው መሰለኝ ኢትዮጵያ ከመሄድ በፊት ኢሳያስ ዘጠኝ ላይ ወይም ከተመለስኩ በኋላ አዎ፣ ከተመለስኩ በኋላ ኢሳያስ ዘጠኝ ላይ ኢሳያስ የተናገረው ነገር አለ በጨለማና በሞት ጥላ መካከል ተቀምጠው ለነበሩት ታላቅ ብርሃን ወጣላቸው ብሎ የጌታ ኢየሱስ ክርስቶስን ወደ ምድር መጥቶ የከፈለውን ዋጋ ሲናገር ታያላችሁ። እና ይሄ በቀጥታ በማቴዎስ ምዕራፍ አራት ላይ ማቴዎስ ጽፎታል። ጌታ ኢየሱስ ልክ ተጠምቆ ከወጣ በኋላ አርባ ቀን ከዲያብሎስ ተፈትኖ ሲመለስ ገሊላ አካባቢ ነው ወንጌል መስበክ የጀመረው። ያን ጊዜ ገሊላ አካባቢ ወንጌል ሲሰብክ ገሊላና ንፍታሌም እነዚህ ዛብሎን ምናምን የሚባሉ ዜጋ ነገዶች የነበሩበት አካባቢ ነው። ጌታ ኢየሱስ በመምጣቱ ታላቅ ብርሃን እንደበራላቸውና ታላቅ ብርሃን እንደተገለጠላቸው ነው የሚናገረው። ጌታ ኢየሱስ ወደ ልባችን ሲመጣ በእኛም ታላቅ ብርሃን ነው የበራው። እግዚአብሔር ይመስገን። ጨለማችን ምን ሆኗል? ተገፎልናል። ግን ጨለማ ብቻ መገፈፉ አይደለም። ጨለማ ተገፎ በጨለማ ውስጥ መኖር እንዳንችል እውነተኛው ብርሃን ለእኛ በርቶልናል ይላል። ይሄ ሁለተኛው ነጥብ ነው። እውነተኛው ብርሃን አሁን ይበራል። ይሄ ብርሃን ጨለማውን ካስወገደ በኋላ በልባችን ውስጥ እየበራ ነው። ግን ስለዚህ ብርሃን ጥቂት ነገሮች መናገር እፈልጋለሁ። አንዳንድ ጊዜ የእግዚአብሔር ቃል አንዳንድ ነገሮችን ለምን ይናገራል ብሎ መጠየቅ በጣም አስፈላጊ ነው። እዚህ ጋ እውነተኛው ብርሃን አሁን ይበራል ነው የሚለው። ለምንድን ነው ብርሃን ከበራ እውነተኛ ተብሎ የተጠየቀው? አሁን በሰዋሰው ሕግ ስትመለከቱ በእንግሊዝኛም በአማርኛም በምንኛም ቋንቋ ይሆን ብርሃንን የሚያጎላ ከበስተኋላው አንድ የተጻፈ ነገር ካለ ያ ቅጽል ነው። እውነተኛው የሚለው ቅጽል ነው። ቅጽሉ አድጀክቲቭ ብርሃንን ምን እያደረገ ነው? ከሌሎች ብርሃኖች እየለየው ነው ያለው። እውነተኛ ብርሃን ነው። አስመሳይ ብርሃን አይደለም። የይስሙላ ብርሃን አይደለም። ወይም ደግሞ የሚያጭበረብር ብርሃን አይደለም። ለምንድን ነው እውነተኛ የተባለው? ይሄ ብርሃን ከእግዚአብሔር የሆነ ብርሃን መሆኑን ለማሳየት ነው። ባለፉት ጊዜያት ምዕራፍ አንድ ላይ ቁጥር አምስት እና ቁጥር ስድስት አንድ ጥቅስ አንብበን አይተናል። ተመልከቱ እዚህ ጋር ማስታወሻ ላይ ያለ አነበዋለሁ። ከሱም የሰማናት ለእናንተም የምንነግራችሁ ይች መልእክት እግዚአብሔር ብርሃን ነው፣ በሱም ውስጥ ፈጽሞ ጨለማ የለም የምትል ናት። እኛ ከእሱ ጋር ህብረት አለን የምንልና በጨለማም ውስጥ የምንመላለስ ከሆነ እንዋሻለን፣ እውነትንም አናደርግም ብሎ እኛ ከእግዚአብሔር የሰማናት ከኢየሱስ የሰማናት ከመንፈስ ቅዱስ የሰማናት ለእናንተ የምንነግራችሁ መልእክት እግዚአብሔር የሚባለው አምላክ ምንድን ነው? ብርሃን ነው። አሁን እሱ ነው እውነተኛው ብርሃን። እግዚአብሔርን መስለው የሚመጡ አስመሳይ ብርሃኖች አሉ። ይሄኛው ግን እውነተኛ ብርሃን አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ መስለው ከልክ ብርሃን መስለው የሚገለጡ ሐዋርያቶች እንዳሉ፣ የሰይጣን መልእክተኞች እንዳሉ የእግዚአብሔር ቃል ይናገራል። ይሄኛው ምን አይነት ብርሃን ነው? እውነተኛ ብርሃን ነው። ልብን የሚያጽናና የሚባርክ፣ ጨለማን ፈጽሞ ገፎ እኛን ከመንፈስ ቅዱስና ከእግዚአብሔር ጋር ወደ ህብረትና ወደ አንድነት የሚያመጣ በውስጣችን እውነተኛ ስራ የሚሰራ ቅድስናን ሁሉ የሚያመጣ አስደናቂ ብርሃን ነው። ስለዚህ ጨለማው አልፏል፣ እውነተኛው ብርሃን ምን ያደርጋል? ይበራል። ይሄ እውነተኛው ብርሃን ስለሚበራ ይሄ አዲሱ ትእዛዝ በህይወታችሁ ይሰራል የሚለውን ለማስረዳት ነው እየተንደረደረ ያለው አሁን የሚቀጥለው ነጥቤ ይሄ የአዲሱ ትእዛዝ እውነት ማስረጃ ምን እንደሚመስል ለእናንተ በመጠኑ መንገርና ወደ ማጠቃለያ መንደርደር ነው። ምናልባት ይሄኛው ሁለት ስላይዶች ላይ ሊሆን ይችላል፣ ግን ቁጥር ዘጠኝ እና አስርን በማንበብ ነው የምመጣላችሁ። ተመልከቱ ይሄ የአዲሱ ትእዛዝ ማዕከላዊ፣ ይሄ ማዕከሉ አስኳሉ ላይ እየመጣ ነው። አሁን ዮሐንስ ያለው ቁጥር ዘጠኝ አዲሱ ትእዛዝ በብርሃን አለሁ የሚልና ወንድሙንም የሚጠላ እርሱ እስካሁን ድረስ እንኳ በጨለማ ውስጥ አለ ይላል። ወንድሙን የሚወድ እሱ፣ ቁጥር አስር ነው በብርሃን ውስጥ ይኖራል በሱም ውስጥ ምንም የማሰናከያ ምክንያት የለም። እነዚህ ሁለት ጥቁሮች ቁጥሮች የአዲሱ ትእዛዝ ማዕከላዊ ነጥቦች ናቸው። ቅድም አሮጌውም ትእዛዝ አዲሱም ትእዛዝ በሱም ውስጥ በእናንተም ውስጥ ያለው የሚለውን ሳብራራ ይሄ አሮጌውም ትእዛዝ አዲሱም ትእዛዝ ፍቅር ነው፣ እርስ በርስ መዋደድ ነው። ጌታ ኢየሱስ እርስ እኛን ወዷል፣ እኛ ደግሞ እንድንዋደድ ትእዛዝ ሰጥቷል የሚለውን አሳይቼ ነበር እና እዚህ ጋር ሲመጣ ግን በብርሃን አለሁ የሚልና ወንድሙንም የሚጠላ እሱ እስካሁን ድረስ እንኳ በጨለማ ውስጥ አለ ብሎ በመጀመሪያ ሀ ብዬ ያስቀመጥኩትን የተቃርኖ ሕይወት የሚኖሩ ሰዎች እንዳሉ ያሳያል። በብርሃን አለሁ የሚሉ ሰዎች አሉ፣ ግን ወንድሞችን የሚጠሉ ሰዎች አሉ። በብርሃን ያለ ሰው ጥላቻ ሊኖረው አይችልም። ይወት ወገኖች በደንብ ስሙኝ። በብርሃን አለሁ የሚሉ ሰዎች ካሉ ሰዎችን፣ ኢንጄነራል ወንድሞችን፣ ክርስቲያኖችን ኢንፓርቲኩላር ማለት ትችላላችሁ፣ ሊጠሉ አይችሉም በብርሃን አለው የሚሉ ሰዎች። ምክንያቱም እንደዛ በብርሃን አለው ብለው ሰው የሚጠሉ ሰዎች ካሉ ህይወታቸው ተቃርኖ ነው አንዱ ትክክል አይደለም። በህይወታቸው ውስጥ ማለት ነው። በብርሃን ውስጥ በምንኖርበት ጊዜ ጥላቻ የሚባል ነገር አይኖረንም። ምክንያቱም ብርሃኑ ምን ያሳየናል መሰላችሁ? የሰውን ችግር በጠቃላይ ያሳየናል። ሰው ሆኖ በምድር ላይ ድካም የሌለበት ሰው የለም። አሁን እኔ ክርስቲያኖች አይገባቸውም፣ በጣም አይገባቸውም፣ ቢነገሩም ቢነገሩም፣ አይገባቸውም የምለው ነገር ይሄ ነው። ሰው ሆኖ ድካም የሌለበት ሰው ሰው ሆኖ የሆነ ችግር የሌለበት ሰው የለም። ሰው ሁሉ ድካም አለበት። ከምን የተነሳ ከአዳምና ከህይዋን ህይወት የተነሳ ከአዳምና ከህይዋን ካሮጌው የኃጢአት እርስት የተነሳ አንዳንድ ሰዎች ራሳቸው ደካሞች ሆነው ሰዎችን ልክ እንደ መላአኩ ገብርኤል እና እንደ መላአኩ ሚካኤል የሚጠብቁ ሰዎች አሉ። ልክ ሚካኤል ወይም ገብርኤል እንደሆኑ ሰዎችን ያስባሉ። ሰው ሚካኤል ወይም ገብርኤል ሊሆን አይችልም። ሰው በኃጢአት ምን የሆነ ነው? የወደቀ ነው። ስለዚህ ምንም ክርስቲያን ቢሆን የሆነ ድካም አለበት። እንዲኖርብን አያስፈልግም፣ ግን አለብን። ስለዚህ በብርሃን የሚመላለሱ ሰዎች የሰው ድካም ስለሚያውቁ ይቅር ይላሉ፣ ይታገሳሉ፣ ወንድሞችን ይወዳሉ። ግን በብርሃን አለው ብለው ወንድሞችን የሚጥሉ የሚጠሉና የሰው ችግር የማይገባቸው ከሆነ እነሱ ውሸታሞች ናቸው ማለት ነው። ስለዚህ እዚህ ጋር ሀ አንደኛ ወንድሙን የሚጠላ ወንድሙን የሚለው ቃል እዚህ ላይ የሚያሳየው የሰውን ዘር በሙሉ ለማለት ነው። የአባትና የእናትን ልጅ ብቻ ወይም ክርስቲያኖችን ብቻ ማለት ሳይሆን ሰዎችን ሁሉ በአጠቃላይ ማለት ነው። ነጭም ይሁን ጥቁር ሰዎችን ሁሉ ልንወድ ይገባል። ወገኖች ሰዎችን የማንወድ ከሆነ ሰዎችን ማገልገል አንችልም። ለሰዎች ወንጌልን ማድረስ አንችልም። ሰዎችን የማንወድ ከሆነ ሰዎች ሁሉ በእግዚአብሔር አምሳል የተፈጠሩ ናቸው። አሁን በዓለማችን ላይ ያለው አጠቃላይ ሁኔታ የጥላቻ መንፈስ የነገሰበት እና ልክ እንደ ኮቪድ የሰው ልጅ በሙሉ በወረርሽኝ አይነት በሽታ የመታበት ትውልድ ውስጥ ነው ያለ ነው። የጥላቻ ስብከት፣ የጥላቻ ተግባር፣ የጥላቻ ባህሪ፣ የጥላቻ ምሰሶ የቆመባቸው ቤተ ክርስቲያኖች ሁሉ የሚታዩበት ዘመን ነው። አንዳንድ ቦታ ኦሮሞ ካልሆናችሁ ቤተክርስቲያን ራሱ ለአባልነት አትፈለጉ ወይም አማራ ካልሆናችሁ ቤተ ክርስቲያን ውስጥ ራሱ ለአባልነት አትፈልጉ። ይሄ አይነት ነገር አማራ መጥላት፣ ኦሮሞ መጥላት፣ ትግሬ መጥላት፣ ነጭ መጥላት፣ ጥቁር መጥላት፣ ትርጉመ ቢስ ህይወት። ወንድሙን የማይወድ ዚጋ የሚናገረው በብርሃን አለሁ ብሎ ወንድሙን የሚጠላ እስካሁን ድረስ የእግዚአብሔር ቃል ነው የሚለው በጨለማ ውስጥ ነው ያለው። ትርጉመቢስ ህይወት ነው የሚኖረው በጨለማ ውስጥ ነው ያለው። ወንድሙን የሚጠላ ሰው ክርስቲያን ነኝ ሊል ይችላል። ወንድሙን እየጠላ መድረክ ላይ ሊሰብክ ይችላል፣ ልዩ ልዩ ስብከቶች። ወንድሙን የሚጠላ ሰው ግን የጌታ ቃል አይደግፈው፣ ግን የመንፈስ ቅዱስ ቃል አይደግፈው፣ እግዚአብሔር አይደግፈውም። ይህን ሰው የሚደግፈው ነገር ቢኖር ስሜቱ፣ የተሳሳተ አመለካከቱ ወይም የፖለቲካ አመለካከቱ ወይም ሰይጣን ብቻ ነው። ይሄ በጣም አስፈሪ ቃል ነው። ለዚህ ነው የዮሐንስ መልእክት ህይወታችንን እንድንመረምር፣ እንድናይ፣ እንድንፈትሽ የሚያደርግ መልእክት ነው እና ይህንን ከተናገርኩ በኋላ ቁጥር አስር ላይ ያለውን ትክክለኛ ህይወት መናገር እፈልጋለሁ። ትክክለኛው ህይወት ወንድሙን የሚወድ እሱ በብርሃን ውስጥ ይኖራል። ታያላችሁ፣ ከዛኛው ከቁጥር ዘጠኝ በጣም የተለየ ነው። ወንድሙን ማንኛውንም ሰው የሚወድ ሰው እሱ በብርሃን ውስጥ ይኖራል፣ በሱም ውስጥ ምንም የማሰናከያ ምክንያት አይኖርም ብሎ ነው የሚናገረው። በጣም የሚገርም ነው። በጣም የሚገርም ነው። ወንድሙን የሚወድ ሰው ሌላውን ሰው የሚወድ ሰው እሱ የሚኖረው ህይወት በጣም የተለየ ነው። የሚኖረው በብርሃን ውስጥ ነው። ቅድም እንዳልኩት በብርሃን ውስጥ የሚኖር ሰው ጥላቻ የለበትም። በብርሃን ውስጥ የሚኖረው ሰው የሰውን ችግር ይገነዘባል። የሚኖረው በግልጽነት ነው። የሚመላለሰው በእውነት ነው፣ በፍቅር ነው፣ እግዚአብሔርን በማክበር እንደ ፈቃዱ ጌታን በመታዘዝ ነው የሚኖረው። ሰዎች ቢበድሉት፣ ይሄ በብርሃን ያለው ሰው ይቅር ለማለት ችግር የለበትም ሰዎችን ይቅር ለማለት ስለዚህ በዚህ አይነት ሰው ውስጥ እንደው በጣም በዝርዝር ላለመሄድ ማሰናከያ የሚባል ምክንያት የለበትም። ዛሬ በጣም በብዙ ቦታ ሰዎች በቤተ ክርስቲያን ይሰናከላሉ፣ በአገልጋዮች ይሰናከላሉ። በብርሃን ወንድሞችን በመውደድ የማይመላለሱ ሰዎች ወጥ ሕይወት የሌላቸው ሰዎች አስመሳዮች የሆኑ ሰዎች ያለበት ዘመን ስለሆነ ሰዎች ይሰናከላሉ። ስለዚህ ብዙ ሰዎች ቤተ ክርስቲያን ከመሄድ ቤታቸው መቀመጥን የመረጡበት ዘመን ነው። እኔ ወደ አሜሪካ ስመጣ አሜሪካ ዲሲ አካባቢ የነበሩ የምናቃቸው ቤተሰቦች አሉ። እባክ እዚህ ካልመጣ እና ዚህ ዲሲ አካባቢ ካሉ ሰዎች ወደ ሰባ ቁጥሩን እውነት ይሁን ውሸት ይሁን ማረጋገጫ የለኝም። ወደ ሰባ ሺህ ሰዎች ቤተክርስቲያን የማይሄዱ ኢትዮጵያውያን አሉ እና እዚህ ብትመጣ ጥሩ ነው እና ባክና አብረን እንስራ ያሉኝ ሰዎች ነበሩ። ቁጥሩን እርግጠኛ አይደለሁ። ለምንድ ነው ሰባ ሺህ የሚያክሉ ሰዎች ቤተክርስቲያን የማይሄዱት የሚለውን ጥያቄ እንዲ አምስት ሺህ ይሆን አስርም ይሆን ሀያም ይሆን ለምንድን ነው ቤተክርስቲያን የማይሄዱት በአንድም በሌላም መንገድ ማሰናከያ ስለተደረገባቸው ወንድሙን የወንድሙን የሚወድ ሰው አሁን እዚህ ጋር ያለው በብርሃን ውስጥ ይኖራል ይልና የእግዚአብሔር ቃል በዚህ ሰው ውስጥ ሌላውን ሰው የሚያሰናክል ምክንያት የለም ነው የሚሉ። የሚገርም ነው። ሌላውን ሰው አያሰናክልም። እኔ አንድ ቦታ ሄጄ አገልግያ ቃለው ይሄን ብናገር ቅር አይላችሁም ና እዛ ቦታ ሄጄ ሳገለግል የፓስተሩ የሚስቱ እናት የሆነ ሴት ለብቻዬ ሳብ አደረገችኝ እና ይህንን ወንድም ብትመክረው ምን አለበት አለችኝ። እና ምን ነው ችግር አለ እንዴ ብላት አንድ ሰው ቤተ ክርስቲያን ቀርቶ ለአንድ ሳምንት ሌላኛው ሳምንት ከመጣ ፊቱ ጭጎጎ ይሆናል አለች። በጣም በጣም ያ ይኮሳተራል፣ ያኮርፋል አለች። እና በጣም ያኮርፋል። ስለዚህ ሰዎች ደግሞ ለመምጣት አይፈልጉም አለች። እና እኔ ምን ብዬ ልንገረው ምን ተብሎ ይነገራል እና ይህ ወንድም እያደረገ ያለው ነገር በአንድም በሌላ መንገድ ሰዎችን ማሰናከል ነው። እስካሁን እከታተላለሁ ያለውን ሁኔታ እና ብዙ ሰዎች እዛ ቤተ ክርስቲያን መሄድ አይፈልጉም። ሰዎች ማሰናከያ ይፈጥራሉ አገልጋዮችም ሆኑ እና ይሄ ማሰናከያ ምክንያት አንድ አገልጋይ ለሌሎች ሰዎች ለቤተ ክርስቲያን ሰዎች መፍጠር የለበትም። ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ ከእናንተ ከነዚህ ከህፃናት አንዱ ማሰናከያ ያደረገ ሰው ቢኖር የሚያሰናክል ሰው ቢኖር በአንገቱ ላይ የወፍጮ ድንጋይ ታስሮበት ወደ ባህር ቢወረወር ይሻለዋል ብሏል። ማለት ምን ማለት ነው? ወደ ባህር ሲወረወር እንዳይንሳፈፍ እንዲሰጥም ማለት ነው። እና ማሰናከያ በጣም አስፈሪ ነገር ነው በእግዚአብሔር ቃል መሰረት ስለዚህ፣ እውነተኛ ብርሃን ውስጥ ያሉ ሰዎች ወንድሞችን ይወዳሉ፣ ሌላውን አያሰናክሉም፣ ማሰናከያ አይታይባቸውም። አዎ፣ የእግዚአብሔርን አገልግሎትና የእግዚአብሔርን ፈቃድ ያገለግላሉ ማለት ነው። የሚገርም እውነት ነው። የመጨረሻ ነጥቤ የመጨረሻ ነጥቤ በእርግጥ ማሰናከያ የለበት የሚለው ጋር ዘርፈ ብዙ እውነት አለበት። በጣም ብዙ ነገሮች መናገር ይቻላል፣ ግን ጊዜ መቆጠብ አለብኝ። የመጨረሻ ነጥቤ የአዲሱ እውነት የአዲሱ ትዕዛዝ የዋና ሀሳቡ መደምደሚያ የሚል ነው። ቁጥር 11 ላይ የሚኖረውን ነው የምናገረው። ወንድሙን የሚጠላ እሱ ግን በጨለማ ውስጥ ነው፣ በጨለማም ውስጥ ይመላለሳል ወዴትም እንደሚሄድ አያውቅም፣ ምክንያቱም ያ ጨለማ አይኖቹን አሳውሯቸዋልና ብሎ ይናገራል። ይሄ አዲሱ ትዕዛዝ እርስ በርሳችን እንድንዋደድ ነው። አንደኛ እዚህ ሁለተኛ ዮሐንስም ላይ ብትመጡ፣ ሶስተኛ ዮሐንስም ላይ ብትመጡ፣ እዚህ አንደኛ ዮሐንስም ገና ምዕራፍ አራት ላይ የምናየው ነው። ዮሐንስ ደግሞ ደግሞ እርስ በርሳችሁ ተዋደዱ። እንደውም ምዕራፍ አራት ላይ ሲመጣ እኛ ምን ብሏል? ጌታ ኢየሱስ እኛን ወዶ መስቀል ላይ እንደተሰቀለ መስዋዕትነት እንደከፈለ ለፍቅር እኛም መስዋዕትነት መክፈል አለብን ብሎ እንዴት ልንዋደድ ይገባናል ብሎ የሚናገረው ነጥብ አለ። እንዳውም አንድ ጊዜ ዮሐንስ በጣም ዘጠና ምናምን ዓመቱ ሳይገደል የሞተ ደቀ መዝሙር ነው ዮሐንስ። ወደ ዘጠና ምናምን ዓመቱ በጣም አርጅቶ አንድ ቤተ ክርስቲያን እንዲሰብክ ተጋብዞ በሄደበት ጊዜ አንድ አምስት ጊዜ አደረገ፣ የሚባለው ነገር አለ። ቤተ ክርስቲያን ውስጥ ሊሰብክ ቁጭ ብሎ በጣም አርጅቷል። እንደምንም እየተንቀጠቀጠ መጥቶ መድረኩ ላይ ህዝቡን በሙሉ አየና እርስ በርሳችሁ ተዋደዱ ብሎ እንደገና ሄዶ ቁጭ አለ። እንደገና ተነስቶ አሁንም ልጆቼ ሆይ እርስ በርሳችሁ ተዋደዱ ብሎ እንደገና ተመልሶ ቁጭ አለ። እንደገና አሁንም መጥቶ ልጆቼ ሆይ እርስ በርሳቸው ተዋደዱ። ወደ አምስት ጊዜ ከዛ ህዝቡ ለቅሶ በለቅሶ ሆነ። ምክንያቱም ብዙዎች እርስ በርሳቸው የማይዋደዱ ስለነበረ እና ወንድሙን የሚጠላ እሱ ግን በጨለማ ውስጥ ነው ብሎ ቁጥር አስራ አንድ ላይ በጨለማም ውስጥ ይመላለሳል፣ ወዴትም እንደሚሄድ አያውቅም። ወንድሙን የሚጠላ ማንም ሰው የእግዚአብሔር ቃል ነው በጨለማ ውስጥ ነው ከብርሃን በራቀ ህይወት ውስጥ ነው ያለው። የጨለማ ህይወት የኃጢአት ህይወት ነው። ሰው ሰውን የምጠላበት ብሎ የሚዘረዝራቸው ምክንያት ሊኖሩት ይችላሉ። ግን እንደ እውነቱ በጨለማ የሚኖር ሰው ካልሆነ በስተቀር ሰው ሰውን ለመጥላት በቂ ምክንያት የለውም። ብታምኑም ባታምኑ ምንም በቂ ምክንያት የለንም ሰው ሰዎችን ለመጥላት። ስለዚህ ወንድሙን የሚጠላ ሰው ወንድሙን የሚጠላ ሰው ካለ ምን ውስጥ ያለ ሰው ነው? በጨለማ ውስጥ ያለ ሰው ብቻ ነው። ዛሬ ጦርነቶች በጨለማ ውስጥ ያሉ ሰዎች የፈጠሯቸው ጦርነቶች ናቸው። እንግሊዝ ሀገር ብትሄዱ አንድ የታወቀ ሚዚየም አለ፣ ኢምፔሪያል ዎር ሚዚየም የሚባል የኢምፔሪያል የጦር ሚዚየም እና ሶስት ፎቆች አሉት። የመጨረሻው ሶስተኛው ፎቅ ላይ የሆሎኮስት አይሁዶች በጀርመኖች የተጨፈጨፉበት ስዕላዊ መግለጫዎች ያሉበት ነው። ግን የመጀመሪያው እና ሁለተኛው ፎቅ ላይ የምታዩት ልዩ ልዩ የጦር መሳሪያዎች ናቸው። እነዚህ በሙሉ የጦር መሳሪያዎች በብዙ ሚሊየን ገንዘብ የተሰሩ እና አሁንም የሚሰሩ በዓለም ላይ ከፍተኛው ንግድ የሚንቀሳቀሰው በጦር መሳሪያ ንግድ እንደሆነ አንዳንዶቻችሁ ታውቃላችሁ ብዬ አስባለሁ። ይሄ የምን ውጤት ነው? የጥላቻ ውጤት ነው። ጥላቻ ነው። ጥላቻ ጥላቻ ደግሞ ምን ውስጥ መኖር ነው? ጨለማ ውስጥ መኖር ነው። ወንድሙን የሚጠላ በጨለማ ውስጥ ነው። ጦርነቱ ሁሉ የጨለማ ህይወትና ህይወት ምሳሌ እና ምስክርነት ነው። በእርግጥ ወንድሙን የሚጠላ ወዴት እንደሚሄድ አያውቅም። ለ የህይወት ትርጉምና አላማ አይገባውም። የህይወት ትርጉምና አላማ አልገባውም ሀመሮሃና መላይ ጨለማው አይኖቹን አሳውሮታል። ወንድሙን የሚጠላ በጨለማ ውስጥ ስላለ ጨለማው በእሱ ላይ ያመጣው ተጽዕኖ አለ። አይኖቹ ምን እንዳያደርጉ አድርጎታል? ህይወትን፣ እውነትን፣ የህይወትን ትርጉም፣ የህይወትን አላማ እንዳያይ አድርጎታል። እውነትን እንዳያይ ከእውነት እንዲርቅ አድርጎታል። ወገኖች፣ እነዚህ በጣም ሲሪየስ ጉዳዮች ናቸው የዮሐንስ መልእክት ላይ የተጻፉት እና ህይወታችንን እንድንመረምር የሚጠይቁ ጥያቄዎች አሉባቸው። እናንተ እንዴት ናችሁ? ሰው የመጥላት ነገር በልባችሁ ውስጥ አለባችሁ? ወንድሙን የሚጠላ እሱ በምን ውስጥ ነው? በጨለማ ውስጥ ነው። ወንድሙን የሚወድ እሱ በምን ውስጥ ነው? በብርሃን ውስጥ ነው። ትልልቅ ተነጻጻሪ ቃሎች ናቸው። ወንድሙን የሚወድ ሰው ለወንድሙ ይደርሳል። ወንድሙ ከሲኦል ውስጥ የሚወጣበትን መንገድ እንዲያገኝ ይጸልያል። ወንጌል ያሰራጫል። ለሰዎች ያስባል፣ ለሰዎች ያዝናል። አዲሱ ትእዛዝ ይሄ ነው። እኔ የምጽፍላችሁ አሁን አዲሱ ትእዛዝ ነው። ይሄ አዲሱ ትእዛዝ እኛ እርስ በርሳችን ምን እንድናደርግም እንድንዋደድ ነው፣ ወንድሞችን እንድንወድ ነው። ይሄ ይህንን ትእዛዝ በኋላም በሚቀጥሉት ሳምንታትም እናየዋለን። የአንደኛ ዮሐንስ መልእክት በጣም አስደናቂ ነው። ራሳችንን እንድንመረምር የሚገፋፋና የሚያደፋፍር ነው። በብርሃን ውስጥ ነው ያለ ነው ወይስ በጨለማ ውስጥ ነው ያለ? ነው ሰው የመውደድ ነገር ውስጣችን አለ ወይስ ሰዎችን የምንጠላበት ምክንያት ነው ምንፈልገው? ወገኖች ልባችንን እንመርምር። በብርሃን ውስጥ ብንመላለስ ግን የእግዚአብሔር በረከት፣ የእግዚአብሔር ሰላም፣ የእግዚአብሔር ረፍት፣ የእግዚአብሔር ማንኛውም ነገር የጸሎት መልስ ሁሉ ከኛ ጋር ነው የሚሆነውና እግዚአብሔር በዚህ እውነት መሰረት ሕይወታችንን ይባርክ። ክብሩ ሁሉ ለእግዚአብሔር ይሁን። አሁን የመጨረሻው መዝሙር ዘምረን በጸሎት እንዘጋለን። የመጨረሻው መዝሙራችን ቁጥር ሁለት ነው። ቁጥር ሁለት ከመዝሙር መጽሐፋችን አምላክ እረኛዬ ነው አምላኬ እረኛዬ ነው እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ክንድህ በርታ በጠላት በር፣ ስራቸው ይፍረስ ይድቀቅ ይሰበር። ሃሌሉያ፣ ስምህ ለምልም ዙፋን ይጽና ለባርያህ በጎ ውለሃልና፣ ሃሌሉያ። አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው አምላኬ እረኛዬ ነው ውዳሴ ካፌ አንተን ከልቤ ከቶ አይጠፋም

ብቀመጥ ብሄድ ብተኛ አምላክ አንተነህ የኔ ጓደኛ፣ አሌሉያ ጽልመት ቢመጣ የመከራ ጉም አንተን ጠርቼ እኔ አላፈርኩም፣ አሌሉያ አምላክ እረኛዬ ነው። አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላክ እረኛዬ ነው። ህመም ሞትህን ስጋ ይለብሶ ይዋረድ ይለፍ ጽዋህን ቀምሶ። ሀሌሉያ የጻድቁን ሞት ነፍሴ ተጠምታ ትትገባት ትፈር ስምህን ጠርታ። አሌሉያ! አምላክ እረኛዬ ነው። አምላኬ እረኛዬ ነው። አምላክ እረኛዬ ነው። አምላኬ እረኛዬ ነው። እንጸልይ። ከወንድማችን ከቴዎድሮስ ጋር እንጸልያለን። አብረን እንጸሊ። Amen.